ድርሰት ተራራው ወንዙን ያዋስነዋል። አዋሰነ፣ ማዋሰን፣ ያዋስናል። መሬቴ ሁለት ሺህ ብር ተገመተ። መገመት። በሸለቆው ውስጥ ብዙ ፍራፍሬ ይበቅላል። ብዙ ወንዞች ወደ ባህር ይፈሳሉ። መፍሰስ። የአገሩን ጠባይ ማወቅ ይጠቅማል። የዋሽንግቶን አየር ጠባይ መጥፎ ነው። ዝቅ ባለ ቦታ እኖራለሁ። ዝቅ ማለት ኢትዮጵያ የምትገኘው በሰሜን ምስራቅ አፍሪቃ ውስጥ ነው። የሚያዋስኗትም አገሮች በሰሜንና በምዕራብ ሱዳን በደቡብ ኬንያ፣ በምሥራቅ ቀይ ባሕርና የሶማሌ ሪፐብሊክ ናቸው። የኢትዮጵያ ስፋት አራት መቶ ሰማንያ ሺህ ስኩዌር ማይሎች ሲሆን የሕዝቧ ቁጥር በሀያና በሀያ ሁለት ሚሊዮን መካከል ይገመታል። በኢትዮጵያ ውስጥ ብዙ ወንዞች ይፈሳሉ። የኢትዮጵያ የአየር ጠባይ በሦስት ክፍሎች ይከፈላል። የመጀመሪያው ክፍል ደጋ ይባላል። ይህም ክፍል በጣም ከፍተኛና ቀዝቃዛ ነው። ሁለተኛው ክፍል ወይና ደጋ ይባላል። የዚህ ቦታ አየር በጣም ጥሩና ለጤና ተስማሚ ነው። ሦስተኛው ክፍል ቆላ ይባላል። ይህ ቦታ ዝቅ ያለና አየሩ ሙቀት ነው። ጥያቄዎች። ኢትዮጵያ የምትገኘው የት ነው? ኢትዮጵያን የሚያዋስኗት እነማን ናቸው? ሱዳን የሚገኘው ከኢትዮጵያ ምስራቅ ነው። የኢትዮጵያ ስፋት ስንት ነው? በኢትዮጵያ ውስጥ ስንት ሕዝብ ይገኛል? በኢትዮጵያ ውስጥ ብዙ ተራራዎች ይገኛሉ። ስንት የአየር ጠባዮች ይገኛሉ? ስማቸውን ጥራ። ደጋው ከወይና ደጋው በምን ይለያያል? የቆላውንና የደጋውን ልዩነት አስረዳ። በኢትዮጵያ ውስጥ በየትኛው ክፍል ለመኖር ትወዳለህ? This is the end of unit 37.